ሪክ ማቻር ዛሬ ሰኞ በአጋጣሚ ጁባ ሳይገቡ ቀርተዋል። የሪክ ማቻር ቃል አቀባይም በሎጂስቲክ ችግር ምክንያት ነው በተጠበቀው ጊዜ ሪክ ማቻር ሊገቡ ያልቻሉት የሚል መግለጫ ነው ጁባ አየር መንገድ ላይ የሰጡት ለጋዜጠኞች። ምን አይነት የሎጂስቲክ ችግር አለብን ነው የሚሉት እርሳቸው እንዳሉት የሪክ ማቻር የጦር አለቃ ተጨማሪ ሁለተኛ አውሮፕላን ያስፈልጋቸዋል አብረው መምጣት ስላለባቸው ያንን ለማስተካከል ሲባል ስለዘገየ ነው ሪክ ማቻር በተባለው ጊዜ ሊመጡ ያልቻሉት። ነገር ግን በሚቀጥለው ቀን ማክሰኞ መጥተው የስልጣናቸውን ርክክብ ያደርጋሉ፣ የብሔራዊ አንድነት መንግስቱም ይመሰረታል የሚል መግለጫ ነው የሰጡት። ነገር ግን የተለያዩ ቅሬታዎች አሉ በስምምነቱ መሰረት በተለይ ደቡብ ሱዳን መንግስት ጁባን ከወታደራዊ ቀጠናነት ነፃ ማድረግ አለበት ተብሎ ይጠበቃል። ያ ማለት የመንግስቱ ወታደሮች ከአምስት ሺህ መብለጥ እንደሌለባቸው እና ሌሎች ወታደሮች ከጁባ በሀያ አምስት ኪሎ ሜትር ራዲየስ ርቀው መገኘት እንዳለባቸው ይገለጻል። ነገር ግን የሚያማጭ ቡድን እየወከሰ ያለው የደቡብ ሱዳን መንግስት ወታደሮቹን አላወጣም እንዲያውም በሚስጥር ሌሎች ተጨማሪ ወታደሮችን ወደ ጁባ እያስገባ ነው የሚል ትችት እያቀረቡ ነው። እና ሌሎች ምክንያቶችም ሊኖሩ ይችላሉ። ፋሲል፣ አማጽያኑ አሁን እያነሷቸው ያሉት ቅሬታዎች በአጭር ጊዜ ውስጥ መፍትሄ የሚያገኙ አይመስሉም። ለምሳሌ የጁባ ከወታደራዊ ቀጠናነት ነፃ መሆን አይነቱ እና በዚህ ሁኔታ ውስጥ የሬክ ማቸር መመለስ አስተማማኝ ነው ተብሎ ይጠበቃል። ሪክ ማቻር መመለስ አስቀድመው የሪክ ማቻር ምክትል የሆኑት አልፍሬድ ጎር ከሌሎች ስልሳ የአማጺ ቡድን ተወካዮች ጋር ወደ ደቡብ ሱዳን ባለፈው ሳምንት ቀደም ብለው ገብተዋል እና ሁኔታውንም ለማጥናት። ከዛ በተጨማሪ የሪክ ማቻር አማጺ ቡድን ወታደሮች ወደ አንድ ሺ ሶስት መቶ የሚሆኑት ደቡብ ሱዳን ገብተዋል። በስምምነቱ መሰረት የሪክ ማቻር ሶስት ሺ ጦር ጁባ ላይ እንዲሰፍርም ስለሚፈቅድ ማለት ነው። እና የሪክማቻር ምክትል ወደ ደቡብ ሱዳን መግባታቸው የሪክማቻርም ለስምምነቱ ታማኝ ናቸው ተብሎ ተጠብቆ ነበረ ያልታሰበ ውሳኔ ነው። አሁን ሰኞ ዕለት ይገባሉ ተብሎ ሳይገቡ መቅረታቸው ነገር ግን በዛ ወቅት አልፍሬድ ጎር በገቡ ወቅት አልፍሬድ ጎር ይገባሉ አቀባበል ይደረግላቸው ይገባል ብለው የእሳቸው ደጋፊዎች እስከሳ በሚያደርጉበት ሰዓት ወደ አስራ ስድስት የሚሆኑ የአማጭ ቡድን ደጋፊዎች ታስረዋል። እና አስተማማኝነቱ አሁንም ቢሆን አጠራጣሪ ነው። ሳልቫኪር ና ሪክ ማቸር ባለፈው ነሐሴ የሰላም ስምምነት ቢፈራረሙም በሀገሪቱ ውጊያው አሁንም ሙሉ በሙሉ አልቆመም። አሁን ደግሞ የሪክ ማቸር ጁባ አለመግባትና በሰበቡም የስምምነቱ ተግባራዊነት እየዘገየ መሄዱ በሀገሪቱ ጸጥታ ላይ አሉታዊ ተጽዕኖ አያሳርፍም። በርካታ የደቡብ ሱዳን የፖለቲካ ተንታኞች እንዲሁም ዓለም አቀፍ መገናኛ ብዙሀን እየገለጹ ያሉት የሪክ ማቻር ወደ ደቡብ ሱዳን መመለስና የተቀዳሚ የምክትል ፕሬዚዳንትነት ስልጣናቸውን መረከብ ሀገሪቱን ለማረጋጋት የመጀመሪያውና ዋናው ደረጃ ነው የሚሆነው። ከዛ በኋላ ግን ሬክ ማቻርም ሆኑ ሳልቫኪር ከፍተኛ አገሪቱን የማረጋጋት ስራ ይጠብቃቸዋል የሚል ነው። በእርግጥ አሁን አገሪቱ እየተረጋጋች አይደለችም። ከፍተኛ የሆነ ብጥብጥ አለ። ባለፈው ሳምንት እንኳን በሀገሪቱ የምዕራባዊ ኢኳቶሪያል ግዛት በአማጽያን እና በመንግስት ወታደሮች ግጭት ተቀስቅሶ በርካታ ጉዳት ደርሰዋል በ በንጹሐን ዜጎችም ላይ በሁለቱም ወታደሮች ላይ ነገር ግን የሪክ ማቸር መመለስ ለሽግግር መንግስቱ መመስረት ወሳኝ ምዕራፍ ይሆናል ተብሎ ነው የሚጠበቀው። ሬክ ማቸር ወደ ጁባ መመለስ አለመመለሳቸውን በተመለከተ የናይሮቢ ወኪላችን ፋሲል ግርማ ለሰጠህን ማብራሪያ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ።